ለመጪው የአሜሪካ ፕሬዚዳንትነት የሚወዳደሩት ሪፐብሊካን ተፎካካሪዎች ባካሄዱት አምስተኛ ዙር ክርክር አብይ ቦታ የያዙ ነጥቦች ብሔራዊ ጸጥታና የውጭ ፖሊሲ ነበሩ። በአሁኑ ወቅት በሚታዩት የአሸባሪዎች ጥቃት ምክንያት አሜሪካውያንን የሚያሳስበው የጸጥታ ጉዳይ እንደሆነ የሕዝብ አስተያየት መለኪያ አያዞች አመልክተዋል። የአሜሪካ ድምፅ ሪፖርተር ጂም መሎን ያጠናቀረውን ዘገባ አዳነች ፍሳ ታቀርባለች። ለፕሬዝዳንትነት ከሚወዳደሩት ሪፑብሊካውያን ቀዳሚ ቦታ የያዙት ዶናልድ ትራምፕ አሜሪካውያን ያልሆኑ ሙስሊሞች ወደ አሜሪካ እንዳይገቡ አግዳለሁ ማለታቸው በክርክሩ ወቅት ተቃውሞ ገጥሟቸዋል። የቀድሞ የፍሎሪዳ ክፍለ ግዛት አስተዳዳሪ ጄፍ ቡሽ በጉዳዩ ላይ አጥብቀው ተከራክረዋቸዋል። ሪፑብሊካዊው ተወዳዳሪ ዶናልድ ትራምፕ ያሉትን እንስማ። ስለሃይማኖታዊ እምነት አይደለም የምንነጋገር ያለነው ስለ ጸጥታ ጉዳይ ነው። አገራችን ከቁጥጥር ውጭ ሆናለች። የሪፑብሊካዊ ተወዳዳሪ ጄብ ቡሽ ምላሽ እንዲህ አይነቱ አመለካከት የሙስሊሙ ዓለም ከእኛ እንዲርቅ ያደረጋል። ይልቁንስ እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን ለማጥፋት የተጨበጠ እቅድ በማውጣት ረገድ ከሙስሊሙ ዓለም ጋር በጋራ መስራት ይኖርብናል። ዶናልድ ለፌዝ አነጋገር ያመቻል። ሆኖም የረብሻ ተወዳዳሪ ነው፣ የትርምስ ፕሬዚዳንትም ነው ሊሆን የሚችለው። ተወዳዳሪዎቹ ለፕሬዚዳንትነት ቢመረጡ ሩሲያን በሚመለከት ጠንካራ አቋም የሚይዘው የትኛው ነው በሚል ነጥብ ላይ ተጋጅተዋል የተወዳዳሪዎቹ ክርክር በአብዛኛው ያተኮረው እስላማዊ መንግስት ነኝ የሚለው ቡድንን ለማሸነፍ ስለሚቻልበት ጉዳይ ነው። በተለይም ሪፑብሊካዊው የቴክሳሱ ሴነተር ቴድ ክሩዝ እና ሪፑብሊካዊው የፍሎሪዳ ሴነተር ማርኮ ሪቢዮ ቅድሚያ የሚሰጡበት ጉዳይ ነው። ቴድ ክሩዝ። We need ሃያሉን የአየር ኃይል አቅማችን መጠቀም አለብን። ኩርዶችን ማስታጠቅ ይገባናል። እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን መታገልና በያለበትም መደምሰስ ያስፈልጋል። ማርኮ ሩቢዮ አይሲስ ጽንፈኛ የሱኒ ሙስሊም ቡድን ነው። በአየር ድብደባ ብቻ ሊሸነፍ አይችልም። የአየር ድብደባው ወሳኝ ቢሆንም በየብስም በወታደራዊ ኃይል መሸነፍ ይኖርበታል። የኦሃዮ ክፍለ ግዛት አስተዳዳሪ ጆን ካሲክ ደግሞ እስላማዊ መንግሥት ነኝ የሚለውን ጽንፈኛ ቡድን ለማሸነፍ ውህደት መፍጠር ያስፈልጋል ብለዋል። ከሁሉ አስቀድመን ሄደን አይሲስን ማጥፋት ይኖርብናል። ይህን ማድረግ ያለብንም ከወዳጆቻችን የአረብና የአውሮፓ አገሮች ጋር በመተባበር ነው። የኬንታኪ ክፍለ ግዛት ሴነተር ራንድ ፖል ግን ያለፈው ስህተት እንዳይደገም አስጠንቅቀዋል። የሶሪያውን ፕሬዚዳንት ባሽር አልአሳድን ከስልጣን ለማስወገድ የሚፈልጉ ሰዎች ብዙ ናቸው። ያ ቢሆን ትርምስ ሲፈጠርና አይሲስ ስልጣን የሚይዝ ይመስለኛል። ሪፑብሊካውያኑ ተወዳዳሪዎች አሜሪካን ከአሸባሪዎች ጥቃት ለመጠበቅ በሚቻልበት መንገድም መጋጨታቸው አልቀረም። የኒው ጀርዚ ክፍለ ግዛት አስተዳዳሪ ክሪስ ክሪስቲ ሕግ አስከባሪዎች ሁኔታዎችን በሚገባ የመከታተልና የመሰለል ብቃት እንዲኖራቸው ያስፈልጋል በማለት ተከራክረዋል። ልንገራችሁና እኔ በፌዴራል አቃቤ ሕግነት ሰርቻለሁ፣ አሸባሪዎችንም ታግዬ ድል ነስቻለሁ። ለዋይትሀውስ በቃም አሸባሪዎችን ታግለን ደግመን እናሸንፋለን፣ የአሜሪካ ደህንነትም ይረጋገጣል። የሪፑብሊካውያኑ ተወዳዳሪዎች ቀጣዩ ዙር ክርክር በመጪው ጥር ወር ይካሄዳል።